በኢትዮጵያ እስር ቤቶችና ፖሊስ ጣቢያዎች ውስጥ የሕይወት መጥፋትን የጨመሩ ኢሰብአዊ አያያዞች ይፈጸማሉ የሚሉ ተከታታይና ተደራራቢ ሮሮዎች እየተሰሙ ናቸው። የኢትዮጵያ ሰብአዊ መብት ኮሚሽን ፖሊስ ጣቢያዎችንና ማረሚያ ቤቶችን ከአንድ ዓመት ለዘለቀ ጊዜ እየፈተሸ መሆኑንና ሪፖርቱን በቅርቡ ለሕዝብ ተወካዮች ምክር ቤት እንደሚያቀርብ አስታውቋል። ዓለም አቀፍ ቀይ መስቀል ኮሚቴም ሁሉን ፌዴራልና የክልል የእስር ስፍራዎችን ለመጎብኘት ፍቃድ እንደተሰጠው አመልክቷል። ሰሎሞን አባተ የተለያዩ ወገኖችን አነጋግሮ ያጠናቀረው ዘገባ ቀጥሎ ይሰማል። በአዋጅ ቁጥር አንድ ዝባር 1987 ነሐሴ 15 1987 ዓ ም የወጣውና ዛሬም ሥራ ላይ ያለው የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ሕገ መንግሥት ከአንቀጽ 14 አንስቶ በክፍል አንድ ከደነገጋቸው ሰብዓዊ መብቶች ከመጀመሪያው አንስቶ እስከ አንቀጽ 23 የተደረደሩት በቀጥታም ይሁን በተዘዋዋሪ የተያያዙና በሕግ ጥበቃ ሥር የሚገኙ ሰዎችን የሚመለከቱ ናቸው። እነዚህ ድንጋጌዎች ማንኛውም ሰው የማይደፈርና የማይገሰስ በሕይወት የመኖር የአካል ደህንነትና የነጻነት መብት እንዳለው በሕግ በተደነገገ ካልሆነ በስተቀር ሕይወቱን እንደማያጣ በአካሉ ላይ ጉዳት እንዳይደርስበት የመጠበቅ መብት እንዳለው ያረጋግጣሉ ሕገ መንግሥቱ ኢሰብዓዊና የጭካኔ አያያዝን የኃይልና የማስገደድ ምርመራን ይከለክላል የተያዙ ሰዎች ከቤተሰቦቻቸው፣ ከጠበቆቻቸው፣ ከሐኪም ጋር የመገናኘት መብት እንዳላቸው ያዛል። የሕገ መንግሥቱን ገጾች ያገላብጡና ይመልከቷቸው። መብቶችዎን ይወቁ። የራስዎንም መብቶች እንዲያስከብሩ የሌላውንም መብት እንዳይረግጡ ቢያንስ ሊወናጨፉ የሚችሉባቸውን ወሰኖች ያመላክቶዎታል እጆችዎን ከመሰናዘሮ ቃታ ከመወልወሎ በፊት የሰው ልጅ ሰብአዊ ፍጡር በመሆኑ ብቻ ምን ያህል የተከበረ እንደሆነ ጥቂት ቆም ብለው እንዲያስቡ ለሕሊናዎ ጊዜና ዕድልን ይቸርዎታል። ይህንን ሕገ መንግሥት መሪዋ አድርጋ እንደምትንቀሳቀስ የምትናገረው ኢትዮጵያ በሰብአዊ መብቶች አያያዟ ላይ የሚነሱባት ክሶችና ውንጀላዎች ከመንደርና ከቀበሌ አንስቶ በብሔራዊና በዓለም አቀፍ መድረኮች ቁጥራቸው ብዙ፣ ስፍራቸው በአጭር ተነግሮ የማያልቅ ነው በየአጋጣሚው ከሚስተዋሉ ጥሰቶች እስከ አደባባይ በሰልፈኞች ላይ እስከሚፈጸሙ መደዳ ግድያዎች ናቸው ጥፋት እየተባሉ የሚነሱባት። በርግጥ መንግሥቷ ከጥፋት የጸዳሁ ነኝ ብሎ ባይምልም የብዙ ነገር ጀማሪነንና ችግሮች እዚህም እዚያም ሊታዩ ይችላሉ እያለ ከመራሔ መንግሥቱ እስከ አካባቢ ባለሥልጣናት ቢናገርም በየመድረኩ ከሀገራዊም ሆነ ከዓለም አቀፍ ተቋማትና ድርጅቶች የሚቀርቡበትን ክሶች በግንባር ሲያስተባብልም ይሰማል። የጠላት ወሬ ናቸው ነው የሚላቸው። ረገጣዎቹ ይካሄዳሉ የሚባሉት በራሱ በመንግስቱ የጸጥታና የማረሚያ ተቋማት ቁጥጥር ስር በየፖሊስ ጣቢያውና በየወህኒ ቤት ውስጥ ባሉ የሕግ ታራሚዎችና ጉዳዮቻቸው ገና እየታዩ ባሉ ተመርማሪዎችና ችሎት ተመላላሾች ላይ ነው። በዚህኛው ክስ አስራ አምስተኛ ተከሳሽ ነው በተሻሻለው አለማየሁ ዋቂ ይባላል። እሱ ባለፈው ቀጠሮ አልመጣም። ለምና- አልመጣም የሚለው ዛሬ ተገልጿል። እሱ በህይወት የለም፣ እስር ቤት ህይወቱ አልፏል የተባለው ጳውሎስ ሆስፒታልም የህክምና ውጤት ልኳል። እስረኞቹም እንዲሁ ልጁ በሕይወቱ ማለት ገልጸው ምክንያቱንም ለፍርድ ቤቱ አስረድተዋል። ማን ነው ይሄን ምክንያት ያስረዳው? አንደኛ ተከሳሽ ብስራት አበራ ነው። ምክንያቱ ያስረዳው እሱ እንደሚለው አስራ አምስተኛ ተከሳሽ እሱ ጋ ነው አብሮ የተደበደበው። እኔ ያየው ፊቴ ላይ ነው የደበደቡት ነው የሚለው በድብደባው ምክንያት ነው ህይወቱ ያለፈ ነው የሚለው በነገራችን ላይ የችሎት ረዘም ላለ ጊዜ የቆየው ብስራት ከመጀመሪያው ከስሎቱ ከጀመረበት ጊዜ ጀምሮ አልተቀመጠም። እሱም ነው የሚለው ፊቱ ላይ እንደተደበደበ ፊቱ ላይ ልቡን ረጫው እንደገደብ ነው የሚናገረው ከዚህ ባሻገር ግን ብስራት ምንድን ነው ያለው፣ እዚሁ በጥይት ይገልኛል እንጂ ወደ እዛ እስር ቤት አልሄድም። በገዳዮች እጅ ነው ያለው ፍርድ ቤቱ እዚሁ ላይ መስቲ እንዲያስተላልግልኝ ይፈልጋለሁ። እስር ቤቶቹ አብዛኞቹ እስር ቤቶች የስቃይ እስር ቤቶች ናቸው። ነገር ግን ተቂሊንጦ የማይሻል እስር ቤት አለ ብያለሁ። ማዕከላዊ እሚሆን፣ ቃሊቲ እሚሆን እንድትቀይር የሚፈልጋለው እንደዛ ካልሆነ ግን አልሄድም ብሎ እስረኞቹም ችሎት ጨርሰው ሌሎቹ ጓደኞች ከወጡ በኋላም እሱ አልወጣም ብሎ ፍርድ ቤቱ ችሎቱ ሁለት ሶስት መዝገቦችን ካየ በኋላ ነው ፍርድ ቤት ምንም እንደማድረግ እንደታወቀ በኋላ የወጣው። ነገር ግን አሁንም ተመልሶ ገብቷል። ችሎቱ በር ላይ እንዳለ አንድ እስረኛ ከችሎቱ ሲወጣ ይታሰራል በካቴና ካቴናዬን አጥብቀውብኛል ተውብኛል ብሎ እንደገና ለፍርድ ቤቱ ሊያስረዳ ገብቷል። ፍርድ ቤቱ ግን የተለየም ትዕዛዝ አልሰጠውም። በቪኦኤ ከተሰማ ዘገባ የተቀነጨበና በፌዴራሉ ከፍተኛ ፍርድ ቤት ሶስተኛ ወንጀል ችሎት ሰሞኑን ታድሞ የነበረ ጋዜጠኛ ካየው የተናገ ናገረውን ነው ቀንጭቤ ያሰማኋችሁ። ቅሊንጦ ውስጥ ባለፉት አራት ወራት ሦስት እስረኞች በምርመራና በድብደባ መገደላቸውን ተከሳሾች ለዳኞች አቤት ብለዋል። ከአምስት መቶ በላይ ደንበኞቻቸውን ጉዳዮች በየዕለቱ በተለያዩ የወንጀል ችሎቶች እየተከታተሉ መሆናቸውን የገለጹልኝ ጠበቃው ወንድሙ ኢብሳን በስልክ አግኝቼ አነጋግሬ ነበር። በየቀኑ ወደ ፍርድ ቤት በመጡበት ቁጥር አሁን ዛሬም ጭሙር ማለት ነው። በየቀኑ ነው እንገባደባለን ብሎ በየቀኑ ለፍርድ ቤቱ አቤቶታ ያቀርባሉ። ፍርድ ቤቱ እንዲህ አይነት ጥሰጥ ካለ ጽፋችሁ በጠበቃችሁ አማካይነት፣ በራሳችሁ አማካኝነት አቅርቡ ነው ብሎ ይሄን በተደጋጋሚ ያቀርባሉ። የሚቀርቡ ነገሮች በሙሉ ለአቤቶጠነት አይል ይቀርባሉ እንጂ በተጠባቀን ንወሰዱ አሉልም። አጠቃላይ ሲታይ አሁን ያለው የኢትዮጵያ ህገ መንግስት አተረጓጎሙ በጣም አስቸጋሪና አጣብቂኝ ውስጥ የገባበት ነው እንደ እንደሚመስለኝ አሁን ይሄ ተቋም ሳይሆን እንደ ቅልንጦ ወይ ደግሞ እንደ ቃሊቲ ማረሚያ ቤት ሳይሆን እያንዳንዱ የማረሚያ ቤት ወታደር የራሱ እንደ ንጉስ ማለት ነው። የገለገውን ብቻ ይወስዳል። ስንት ጠቅሶ ይሄ ወታደር እንዲበደለኝ እንዲገበደለኝ፣ እንደዚህ ተብሎ በየቀኑ የሚሰማው ሮሮ፣ ፍርድ ቤቱ ሪፖርት አቅርቡ እላለሁ። ሪፖርቱ ሲቀርብ የማረሚያ ቤቱ ኃላፊዎች ይቀርባሉ። በሚቀርቡበት ጊዜ ሂደት ነው አላደረግንም፣ አልፈጸምንም፣ ሀሰት ነው የሚሉት በአንድ ወታደር ላይ ግን አንድ በተወሰደ የለም። ሌላው ደግሞ ሕክምና በምንደረግበት ጊዜ ተገቢ ሕክምና በየጊዜው አይደረግም። ለምሳሌ አቶ አያላ ቦንሳ የሚባል እኔ ጋምበኛ ክረምትና የሞተው ቤተሰቦችና ጓደኞቹ እንደሚሉት ተገቢ ሕክምና ባለማግኘት ለምሳሌ ቅድንጦስ ሳለ ሐኪም ሪፈር ካደረገ በኋላ ከአስራ አምስት ቀን በላይ ቆይቶ ወደ ቃሊቲ ሆስፒታል እንደሄደ ቃሊቲ ሆስፒታል ሲደርስ በሽታው በጣም ታቅም በላይ ስለሆነ አንችልም አምር ሪፈር እንዳደረጉና ልጁ ቀውሎ እንዳለፈ ሌሎችም እንደዚ እስከ ትላንትም ድረስ የሚሰሙ ነገሮች አሉ። ታራሚዎች በየቀኑ ሲመጡ ሰብአዊ መብታችን ተደፍሏል። ቅሊንጦ ማረሚያ ቤት ውስጥ ተፈጽሟል ወይም እየተፈጸመ ነው የሚባለውን የህገ መንግስት ጥሰትና የመብቶች ረገጣን አስመልክቶ ጉዳዩን አጣርቶ እንዲያቀርብ የኢትዮጵያ ሰብአዊ መብት ኮሚሽን በፍርድ ቤት ትእዛዝ ተሰጥቶት ነበር። ትናንት በስተያው ረቡዕ ቀጠሮ የተባለውን ሳያቀርብ ቀርቷል። ወደ ኮሚሽኑ ደውዬ የሕዝብ ግንኙነት ዳይሬክተሩን አቶ ብርሃኑ አባዲን አነጋግሬ ነበር። መሥሪያ ቤታቸው ያካሄደውን ምርመራ ውጤት ዝርዝር እንደማይነግሩኝ ገልጸውልኛል። ለምን? የታዘዙት በዳኛ ነውና ለዳኛው ከማቅረባቸው በፊት ለሚዲያ መንገር አግባብ ሆኖ አላገኙትምና የሚያግባባ ምክንያት ነው። ከዚህ የተናጠላ አጋጣሚና ትዕዛዝ በተጨማሪ ግን በየፖሊስ ጣቢያውና በየወህኒ ቤቱ ያለውን ሁኔታ ኮሚሽናቸው በቅርብ ይከታተል እንደሆነ ጠይቄያቸው ነበር። አቶ ብርሃኑን በመደበኛነት የክትትል ስራ እናካሄዳለን፣ ባለፈው ዓመት አካሄደናል። የክትትል ሪፖርት አዘጋጅተን ለሕዝብ ተወካዮች ምክር ቤት ለማቅረብ በዝግጅት እያለን የሕዝብ ተወካዮች ምክር ቤት ለክረምት በመዘጋቱ ምክንያት በዚህ ዓመት እንድናቀርብ መግባባት ላይ ከተደረሰ በኋላ ባለፈው ዓመት ያካሄድነውን እንዳለ ማቅረብ አስቸጋሪ ስለሚሆን በዚህ በመስከረም ወር ስምሪት አካሂደን በተመረጡ ቦታዎች ሳምፕል የሚሆን ምንድን ነው አዲስ ነገር አለ ወይስ ባለፈው ዓመት ካየነው የተሻሻለ ነገር አለ ለውጥ አለ የሚሉትን ነገር ለማረጋገጥ ያህል አሁን በመስከረም ወር በድጋሚ በመረጥናቸው የማረሚያ ቤቶች እና ፖሊስ ጣቢያዎች ላይ ክትትል ተካሂደዋል። ስለዚህ አሁን ይህንን ያካሄድነውን ክትትል መሰረት አድርገን ሪፖርቱ እየተጠናቀረ ነው ያለው በዚህ በሁለት ሳምንት ጊዜ ውስጥ ጥቅምት ወርስ መገባደጃ ላይ ለሕዝብ ተወካዮች ምክር ቤት ሪፖርታችንን እናቀርባለን። እነዚህ ናሙና የሚባሉ ቦታዎችን ወይም እስር ቤቶችን ወይም ፖሊስ ጣቢያዎችን ስታነሱ ምንድን ነው መመዘኛችሁ? በምንድን ነው የምታወጧቸው እነዛ ናሙናዎች? በሀገሪቱ ወደ መቶ አስራ አምስት የሚሆኑ ማረሚያ ቤቶች አሉ። ስለዚህ በዚህ በክትትል ወይም ደግሞ በጥናት መስፈርት መሰረት ቢያንስ አስር ከመቶ ያህሎቹን ብናይ ሌሎችም ይገልጻሉ ከሚል ነው። ነገር ግን ባለፈው አመት ግን ሁሉንም አብዛኛዎችን ለማየት ነው ሙከራ ያደረግነው። ፖሊስ ጣቢያዎችም እንደዚሁ ነገር ግን የተመረጡ ማሳያ የሆኑ እንደገና ደግሞ ባለፉት ክትትል በምናካሄድበት ጊዜ ጎላ ያሉ ችግሮች የነበሩባቸው እና እነዚህ ችግሮች መቀረፋቸውና ለመቀረፋቸውን ለማረጋገጥ የሚያስችለን የእነሱ መታየትና የእነሱ ችግር መስተካከልና ለመስተካከል ለሌሎቹም እንዲስተካከሉ መንገድ ይከፍታል። በምናቀርበው ምክረ ሀሳብ ላይም የእነሱን ችግሮች አቅርበን እንዲስተካከሉ ስናቀርብና ተቀባይነት ሲያገኝ የሌሎች ማረሚያ ቤቶች እና ፖሊስ ጣቢያዎች ችግርም እንዲፈታ መንገድ ይከፍታል ብለን የምናምንባቸውን ቦታዎች ነው የምንመርጠው። ስለዚህ አንደኛው ባለፉት ጊዜያት ክትትል ስናካሄድ ጎላ ያሉ ችግሮች የነበሩባቸው እንደ መነሻ እንወስዳለን። ሁለተኛ ነገር ደግሞ ከታራሚዎች ከታራሚ ቤተሰቦች አቤታ የቀረበባቸው ካሉ እነሱም እንደ አንድ ተጨማሪ በናሙናነት እንወስታቸዋለን ማለት ነው። አሁን ግን የአሁኑ በመስከረም ለናሙና የመረጥናቸው ግን ባለፈው ዓመት በዛ ያሉ ማረሚያ ቤቶችና ፖሊስ ጣቢያዎች ክርክር ስላካሄድንና ያ ሪፖርትም ኦልሬዲ ስላዘጋጀ ነው። ነገር ግን እንዳለ ያንን ሪፖርት አሁን ጥቅምት ማቅረብ ከጊዜ አንጻርም አንዳንድ ለውጦች ካሉ ወይም አንዳንድ ያልተለወጡ ነገሮች ካሉ አብዴት ለማድረግ እንዲያመችን ብለን ከክትትላችን ያየናቸውና እና መሻሻልና ለመሻሻል ለመረጋገጥ ይረዳሉ ብለን ያሰርናቸውን እንደ ናሙና አድርገን መርጠን ድጋሚ ትክክል አድርገናል። ይህ ጥቅል ሪፖርት በዚህ በጥቅምት መጨረሻ ለሕዝብ ተወካዮች ምክር ቤት እንደሚቀርብ የነገሩኝ አቶ ብርሃኑ አባዲ ምንም እንኳ ከዚያ በፊት በዝርዝር ጉዳዮችና ግኝቶቻቸው ላይ ለመነጋገር አይፍቀዱ እንጂ ችግሮች መኖራቸውን ሪፖርታቸውን እንደሚያሳይ ከማብራሪያቸው መረዳት ችያለሁ። ወደዚያ ጉዳይ ጊዜው ሲደርስ እንመለሳለን። ለዛሬ ግን ለምን ይሆን ለትናንትናው ቀጠሮ ኮሚሽኑ በዳኛው ትዕዛዝ መሰረት ሪፖርቱን ያላቀረበው? ያላቀረብንበትም ምክንያት ያልተጨረሱ ጉዳዮች ስለነበሩ ነው። ባለሙያዎቻችን ሌሎች ተጨማሪ የምርመራ ስራዎችን በመሰማራታችን ምክንያት እዚህ አጠቃላይ ከሀገሪቱ አልፎ አልፎ ከሚያጋጥሙት ከግጭት ጋር የተያያዙ ጉዳዮች፣ ወቅታዊ ጉዳዮች ሲሉም መሰረት አድርገው መርማሪዎቻችን ለተላኩና አጣራፊና ቅድሚያ የሚሰጣቸው ጉዳዮች በማጋጠማቸው ምክንያት የመጨረሻው የምርመራ ሪፖርት ላይ ባለመድረስ ነው እንጂ በሚቀጥለው ቀጠሮ እንደሚቀርብ ነው። ለመሆኑ ለፍርድ ቤት ትዕዛዝ የኢትዮጵያ ሰብአዊ መብት ኮሚሽን ምን ያህል ክብደት ይሰጣል? ምን ያህል ክብር ይሰጣል? በሀገራችን የዳኝነት ስልጣን የፍርድ ቤቶች ነው። ስለዚህ በማንኛውም ከዳኝነት ጋር የተያዙ ጉዳዮች የኢትዮጵያ ሰብአዊ መብት ኮሚሽን ብቻ ሳይሆን የሀገሪቱ ከፍተኛው አስፈጻሚ አካልም ተገዥ መሆን አለበት። ስለዚህ እኛ የፍርድ ቤትን ትዕዛዝ ማክበር ራሱ ሰብአዊ መብት ማክበርን ጭምር አድርገን የምንወሰ ምክንያቱም የህግ የበላይነት እንዲከበር ማድረግ ነው። ፍትህ የፍትህ ሂደቱ በተሳካ ሁኔታ እንዲሄድ የማድረግ ጉዳይ ነው። ፍትህ የማግኘት መብት ደግሞ ያው ሰብአዊ መብት ነው። ስለዚህ ስራችንም ነው፣ ኃላፊነታችንም ነው። እንደገና ደግሞ የዳኝነት ስልጣን የፍርድ ቤቶች ስለሆነ ፍርድ ቤት ያዘዘው ጉዳይ ማንም ተቋም፣ ማንም ግለሰብ፣ ማንም ባለስልጣን መኮር ኃላፊነት ስላለበት ኢትዮጵያ ሰብአዊ መብቶች ኮሚሽን ከሁሉም በላይ ቅድሚያ የሚሰጠው ጉዳይ ነው። ይህ አቶ ብርሃኑን ለማብራሪያቸው አመሰግናለሁ። ይሁን እንጂ ክብደቱ በኮሚሽኑ ጠረጴዛ ላይ ምንም ይሁን ምን ፍርድ ቤት ትዕዛዝ የሰጠበት ጉዳይ ሳይሰራ ለተቆረጠው ቀን መድረሱ ሳይረጋገጥ ምን ማለት ይሆን? ያንን ጥሎ ቅድሚያ የሚሰጣቸውን ጉዳዮች መወሰን ምን ማለት ሲሆን በኢትዮጵያ ግንዛቤ ማንም ከሕግ በላይ አይደለም። ማንም ከታዘዘ ሊቀርብ ይገባዋል፣ ሊፈጸም ይገባዋል ማለት አቶ ብርሃኑና ኮሚሽናቸው ለእነዚህና ሌሎችም ጥያቄዎች ምላሽ እንዲሰጡ ተጨማሪ መድረክና ዕድል እከፍታለሁ። ደግሞም በእርግጥ ዳኛና ችሎት በኢትዮጵያ በማንም ቢሆን በማን ሊከበር ይገባዋል። ይከበራል ከተባለ በመጪው ቀጠሮ ዳኛው ይህንን መጠየቃቸው አይቀርምና ኮሚሽኑ መልስ ማዘጋጀት ሳይኖርበት አይቀርም። ይህ በእንዲህ እንዳለ ግን የሰብአዊ መብቶች ጉዳዮችን እንዲከታተል በመንግሥት በጀት የሚንቀሳቀስ ተቋም ሆኖ ሳለ ለምን ይሆን ኮሚሽኑ በእያንዳንዱ ውህኒና እስር ቤት ውስጥ ያለውን ሁኔታ ያለማቋረጥ ቀን ከሌት የማይከታተለው? አቶ ብርሃኑ ይመልሳሉ። የኢትዮጵያ ሰብዓዊ መብት ኮሚሽን ሁለት የበጀት ምንጭ ነው ያለው። አንደኛው በመንግስት የሚመደብለት በጀት ነው። ይሄ መንግስት የሰብአዊ መብት እንዲከበር ያለውን ቁርጠኝነት የሚያሳይ ይሆናል። ፍርጅ ፕሪንስፕል ተብሎ የሚጠቀሰው እና በየሀገር ያሉት ብሔራዊ የሰብአዊ መብት ተቋማት የሚያሳድረው ሕግም መንግስት በጀት መመደብ እንዳለበት፣ አስፈላጊ ገዛ ማድረግ እንዳለበት ይደነጋል። በዚህ መሰረት መንግስት በጀት ይመደባል። ነገር ግን በመንግስት በጀት ብቻ መንጠልጠል ደግሞ የራሱ የሆነ ክፍተት አለው። ምክንያቱም በጀቱ ሳይሟላ ወይም ሲጎል ስራውን ለማካሄድ እንቅፋት የሚፈጥ የሚፈጥርበት ሁኔታ ስላለ ለማቋቋም አዋጁ ሌሎች የበጀት ምንጮችን እንዲጠቀም እድል ይሰጠዋል። ስለዚህ የተለያዩ አጋሮች የውጭ መንግስታት ሊሆኑ ይችላሉ እንደነ ዩኤንዲፒ የመሳሰሉት እና ሌሎች እንደነ ዩኤን ውሜን የመሳሰሉ ሌሎች ዓለም አቀፍ ተቋማትን ድጋፍ ያደርጋሉ። ራሱ ኮሚሽኑም የተለያዩ የበጀት ምንጮችን እንደመፈለግ ስራውን ለማካሄድ እንዲረዳው የሚጠቀምበት አሰራር እንዳለ ምግረ መንገድ መግለጽ እፈልጋለሁ። ሁለተኛው ነገር ኮሚሽኑ ማረሚያ ቤቶችና ፖሊስ ጣቢያዎችን የማየትና የመከታተል ስራው ቋሚ ስራው ነው እንዳልከው በማቋቋሚያ አዋጁን በግልጽ ተቀምጧል። የሰብአዊ መብት በመንግስት አካላት፣ የመንግስት ኃላፊዎች፣ የመንግስት ተቋማት በተለይ ደግሞ በስራ አስፈጻሚ አካል የሰብአዊ መብት ጥሰቶች እንዳይኖሩ የመከታተል የመቆጣጠር ጥሰቶች ሲገኙ እንዲታረሙ የማድረግ ኃላፊነትና ስልጣን ተሰጥቶታል። ስለዚህ ሁሉንም ማረሚያ ቤቶችና ፖሊስ ጣቢያዎች ሁሌም ክትትል ማድረግ በአሰጣጠም ደረጃ በጣም አስቸጋሪ ነው የሚሆነው። በጣም ሰፊ የሰው ኃይል ያስፈልገዋል፣ በጣም ሰፊ በጀት ያስፈልገዋል። እንደገና የዕለት ተዕለት ስራ ማድረግ ሁሉንም አጠቃላይ ስራዎቹን ማቆሙም ጭምር ሊሆንበት ነው። ምክንያቱም ኮሚሽኑ የማስተማር ኃላፊነት አለው። ስለ ሰብአዊ መብት አቤቱታ ሲቀርቡ የመመርመር ኃላፊነት አለው። ለጥቃት ተጋላጭ የሆኑ የህብረተሰብ ክፍሎች ሴቶች፣ ህጻናት፣ አካል ጉዳተኞች፣ የእድሜ ባለጸጋዎች፣ ውሁዳን ብሔረሰብ አባላት እና የመሳሰሉትንም ልዩ ትኩረት ሰጥን የመከታተል ኃላፊነት አለው። ሰፊ ዘርፈ ብዙ የሆነ ኃላፊነት ስላለው ሌሎችን ስራዎች እንዳያካሄድም ያደርገዋል። ስለዚህ ምንድን ነው የምናደርገው? እቅድ በማውጣት በየአመቱ ወይም ደግሞ በሁለት አመት አንድ ጊዜ እንደየ ሁኔታው በማረሚያ ቤቶች እና በፖሊስ ጣቢያዎች ክትትል ይደረጋል። ምክንያቱም እነዚህ ተንቀሳቃሽ ማረሚያ ቤቶች እና ፖሊስ ጣቢያዎች ለመፈተሽ ተጋላጭ የሆኑ ተቋማት ናቸው። ስለዚህ እነዚሁ ታራሚዎች እና በህግ ጥላ ሥር ያሉ ሰዎች ዜጎች ደግሞ ለመብጥሰት የተጋለጠ ስለሆነ ክትትል እናደርጋለን። ነገር ግን ሁሉንም በየዕለቱ ማድረግ ግን ከአፈጣጠም አንጻርም ተጨባጭና ተግባራዊ ሊሆን የማይችል ነው። ከዚህ ባሻገር ግን አቤታዎች በሚቀርቡበት ጊዜ አቤታዎች በቀጥታ ታራሚዎች ያቀርባሉ፣ በቤተሰቦቻቸው አማካኝነት ያቀርባሉ። አቤታ በሚቀርቡበት ጊዜ ግን የትም ቦታ በመሄድ በማንኛውም ሰዓት በመሄድ አቤታውን መሰረት አድርገው ግን የምርመራ ስራ ይካሄዳል። ኮሚሽን የመብጥሰት ደርሶብናል ያሉ ታራሚዎች ወይም ተጠርጣሪዎች ወይም በቀጠሮ ማረፊያ ያሉ ዜጎች ጉዳይ ተከታትሎ የደረሰው ጥሰት ትክክል ሆኖ በማስረጃ ሲያገኘው ጥሰት ፈጻሚዎቹ በሕግ የሚጠየቁበት ሁኔታም ይፈጥራል። ስለዚህ በሁለቱም መንገድ ነው። ነገር ግን አቤቱታ ሳይቀርብለት ክትትል የሚያደርግበት ግን ቅድም በጠቀስኩት አገባብ ነው ማለት ነው። ለመሆኑ በየፍርድ ቤቱ ተወካዮቻችሁን ትልካላችሁ? የፍርድ ሂደቶችን ለመታዘብ ያህል እንደ ታዛቢዎች ትልካላችሁ? አዎ፣ የምንልክበት ሁኔታ አለ። ነገር ግን ሀገራችን ፍርድ ቤቶች በነጻነት እንዲሰሩ በነጻነት የሚንቀሳቀሱ ህጉና ስርዓቱ ስለሚፈቅድ ፍርድ ቤቶች ጉዳያቸውን በራሳቸው መንገድ እንደሚያከናውኑ ይታወቃል። የኢትዮጵያ ሰብአዊነት ኮሚሽን በመቋቋሚ አዋጁ በግልጽ እንደተቀመጠው በፍርድ ቤት የተያያዘ ጉዳይ፣ በሂደት ላይ ያለ ጉዳይ የማየት ስልጣንም የለውም ወይም ደግሞ በምክር ቤቶች የተያያዘ ጉዳይ በተወካዮች ምክር ቤት ወይም በፌዴሬሽን ምክር ቤት የተያያዘ ጉዳይም የማየት ስልጣን የለውም ነገር ግን ጉዳይ ካለቀ በኋላ ግን የማየት ስልጣን አለው። ከተወሰነ በኋላ ክሰት ካለ የመርሰት ጉዳይ ካለ የማየት ስልጣን አለው። ግን በሂደት ያለ ጉዳይ ግን እንዲህ ቅድም እንዳልከው ለመታዘብ ካልሆነ በስተቀር አልጋ ገብቶ ጉዳዮችን እንዲያይ እንዲመረምር የሚያስችለው ኃላፊነት ወይም ማንዴት ስለሌለው ያንን አያደርግም። ግን ፍርድ ቤት በየጊዜው እኛን ለመብት የተያዙ ጉዳዮች ግን እንድናጠራ ወደ እኛ የሚመራበት ሁኔታ አለ። አሁን ባለፈው ዓመት ከዚህ ከቂሊንጦ የቀጠሮ ማረፊያ ቤት ጋር በተያያዘ በቃጠለው ምክንያት እጃቸው አለበት ተብሎ የተጠረጠሩ ታራሚዎች ላይ ደረሰ ተብሎ የቀረበ የመብት ጥሰት ጉዳይ ላይ ለፍርድ ቤት በማቅረባቸው እነዚህ ዜጎች ፍርድ ቤቶች ደግሞ እኛ የመብት ጥሰቱን እንድናጣራ ኃላፊነት ሰጥተውናል። ይህን እያጣራን በሂደት ላይ ነው ያለ ነው። ስለዚህ በእንደዚህ አይነት ሁኔታዎች በምንታዘዝበት ጊዜ ጉዳዩ ወደ እኛ በሚመራበት ጊዜ የምናይበትና የምናጣራበት፣ የምንመረመርበት ሁኔታ አለ። ይህንን ስፋት ያለው የእስር ቤቶችና የወህኒ ቤቶችን የሰብአዊ መብቶች አያያዝ ጉዳይ በተመለከተ ከተለያዩ የሀገር ውስጥና ዓለም አቀፍ ተቋማት ምላሽ ለማግኘት እየሰራሁ ነው። ከፌዴራል ፖሊስ አንስቶ ከየፖሊስ ተቋማቱ፣ ከፌዴራል የማረሚያ ቤቶች አስተዳደርና አቤቱታዎች ከሚሰሙባቸው ወህኒ ቤቶችና ማቆያ ስፍራዎች፣ ከቀድሞ ታራሚዎችና ከአሁን ታራሚዎች ወይም የተያዙ ሰዎች ቤተሰቦች፣ እንዲሁም እርስዎ አድማጭ የርሶ የራስዎ ጉዳይ ነው። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የዛሬ አምስት ዓመት አውጥቶት በነበረ አንድ ሪፖርቱ በኢትዮጵያ ወህኒ ቤቶች ውስጥ በተናጠል ወይም ለብቻቸው እንዲታሰሩ በመደረጋቸው ምክንያት እስር ቤቶቹ ባለባቸው መጨናነቅ፣ በቂ የጤና ጥበቃ አገልግሎት ባለመኖሩ እስከ ስድሳ ሁለት ከመቶ የሚሆኑ እስረኞች የአእምሮ ጤና መታወክ የደረሰባቸው መሆኑን የኢትዮጵያ የጤና ጥበቃ ሚኒስቴር አውጥቶታል ያለውን መረጃ አንተርሱ አስታውቋል። ሌሎቹ ከመብቶች ጋር የተያያዙ ክሶች ዛሬ ያለውንስ ሁኔታ የውጭ ጉዳይ መስሪያ ቤቱ እንዴት ነው እየተከታተለ ያለው? ጠይቄያለሁ። መልስ እየጠበቅኩ ነው። ዓለም አቀፍ ቀይ መስቀል ኮሚቴ አይሲአርሲ ነው በምህጻር እንዲህ አይነቶቹ ጉዳዮች ከሚያስጨንቋቸው አካላት አንዱ ነው። ጠይቄ ነበር። የህዝብ ግንኙነት ኦፊሰሯ ኦሬሊ ላሻን መልሳቸውን በኢሜይል ሰጥተውኛል። እንዲህ ይነበባል። ዓለም አቀፍ ቀይ መስቀል ኮሚቴ አይሲአርሲ በሙሉ ሀገሪቱ ያሉ ሁሉንም ፌዴራልና የክልሎች እስር ቤቶች እንዲያይ ተፈቅዶለታል። በአሁኑ ጊዜም አይሲአርሲ ኢትዮጵያ ውስጥ አዲስ አበባ የሚገኙ ሶስት እንዲሁም ዝዋይ፣ ሸዋሮቢትና ድሬዳዋ ያሉ በጠቅላላ ስድስት እስር ቤቶችን እየፈተሸ ነው። በአንዳንድ ክልላዊ እስር ቤቶችም በትግራይ፣ በአፋር፣ በአማራ፣ በኦሮሚያ፣ በበንሻንጉል ጉሙዝ፣ በሀረሪ፣ በደቡብ በጋምቤላ ሊኖሩ ይችላሉ በሚባሉ ሁኔታዎች ላይ በመመርኮዝ በማቆያ ስፍራዎችም ድጋሚና የክትትል ጉብኝቶችን ያደርጋል። እነዚህ ጉብኝቶች የሚደረጉት በአይሲአርሲ መደበኛ የአሰራር አካሄዶች መሰረት ነው። እነዚህም ከእስረኞች ጋር በግል መወያየት፣ የእስር ቤቶቹን ሁሉንም አካባቢዎች ማየት ከባለስልጣናቱ ጋር ቀጥተኛና ሚስጥራዊ ንግግሮችን ማድረግ ናቸው። ፍተሻዎቹ የሚደረጉት እስረኞች የተያዙባቸው ምክንያቶች ምን ይሆኑ ምን የተያዙት በክብርና ስብዕና በተሞላ ሁኔታ እንደሆነ ለማረጋገጥ ነው። ዓለም አቀፍ ቀይ መስቀል ኮሚቴ በመላው ዓለም በእስር ስፍራዎች በሚሰራባቸው መንገዶች መሰረት በጉብኝታችን ላይ የምንነጋገረው ከሚመለከታቸው ባለስልጣናት ጋር ሲሆን፣ ከመካከላቸው እኛም ድጋፍ ልንሰጥባቸው የምንችላቸውን የማረሚያ ሀሳቦችም እናቀርባለን። ኢትዮጵያ ውስጥ ያሉ የእስር ስፍራዎችን የሚመለከተው ጉዳይ የሚወድቀው በሚስጥራዊነት በሚያዙ ከብሔራዊና ክልላዊ ባለስልጣናት ጋር በሚደረጉ የሁለት ወገን ውይይቶች እርከን ውስጥ ነው። ይህኛ በምንሰራባቸው ሀገሮች ሁሉ ውስጥ የምንከተለው ነው። ኢትዮጵያ በአውሮፓ የዘመን አቆጣጠር ከ2012 እስከ 2015 ዓ ም ላሉት ዓመታት የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት አባል ነች። በሌላ በኩል ግን የመንግስታቱ ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ብርቱ ስጋቱን ከሚገልጽባቸውና ቅሬታ ከሚያሰማባቸው ሀገሮች አንዷም ኢትዮጵያ ነች። የኤጀንሲው ከፍተኛ ኮሚሽነር ዛይድ ራዕድ አልሁሴን ባለፈው ዓመት ተገኝተው በነበረበት አንድ ዓለም አቀፍ መድረክ ላይ ይህንኑ ስጋታቸውን አሰምተው ነበር። While Ethiopia has made impressive gains in terms of economic development, we are deeply concerned about repeated allegations of excessive and lethal use of force against protesters, enforced disappearances and mass detentions, including of children, as well as by worrying restrictions on civil society, the media, and opposition. Ethiopia, ከመጠን ያለፈና ገዳይ ኃይል እንደምትጠቀም የሰዎችን ደብዛ በኃይል ማጥፋትና ሕፃናትን ጨምሮ በገፍ የሚካሄዱ ጅምላ እስራቶችን እንደምታካሂድ የሚቀርቡባት ተደጋጋሚ ክሶች እንዲሁም በሲቪል ማኅበረሰብ፣ በመገናኛ ብዙሐንና በተቃዋሚዎች ላይ የጣለቻቸው አሳሳቢ ገደቦች በጥልቅ ያስጨንቁናል። አስፈላጊ ፍተሻዎችና ክትትሎችን ኢትዮጵያ ራሷ ባቋቋመቻቸው ተቋማትና መሥሪያ ቤቶች እንደምታደርግና አስፈላጊ ናቸው የምትላቸውን እርምጃዎች እንደምትወስድ በየወቅቱ የምትናገር በመሆኗ እንዲህ ዐይነቱን አካሄድ እንደሚያደንቁ የሰብአዊ መብቶች ከፍተኛ ኮሚሽነሩ ዘይድ ረዓድ አልሁሴን ጠቁመው ክሶቹን ለማጠናከርም ይሁን ለማስተባበል እንዲቻል መንግሥቷ ነጻ ወገናዊነት የሌለውና ዓለም አቀፍ ጥረትን የማስተናገድ ሐሳብንም ግምት ውስጥ እንዲያስገባ አሳስበዋል። በዚህ የመንግሥታቱ ድርጅት የሰብአዊ ጉዳዮች ከፍተኛ ኮሚሽነር ሐሳብና በሌሎችም መንግሥቱ ላይ በሚነሱ ክሶች ላይ የከፍተኛ ኮሚሽነሩ ቢሮ ዛሬ ምን እንደሚል ከጅምላ እስራት፣ ደብዛ ማጥፋትና ሌሎችም ስጋቶቹ ጋር የተያያዙ ጥያቄዎችን ይዤ ተጻጽፌ ነበር። የቢሮው የሕዝብ ግንኙነት ኦፊሰር ኒኮሊታ ፓንታ በኢሜይል እንዲህ የሚል መልስ ሰጥተዋል። ኢትዮጵያ የስቃይ አያያዝ ማስወገጃ ዓለም አቀፍ ስምምነት ፈራሚ ባለመሆኗ ምክንያት የስቃይ የአዋራጅ የሰብአዊ አያያዝና ቅጣት ማስወገጃ ንዑስ ኮሚቴ አባላት በኢትዮጵያ ጉዳይ መናገር አይችሉም። በተጨማሪም ጸረ ስቃይ አያያዝ ኮሚቴ ኢትዮጵያን ስላልጎበኘ በማስረጃ የተደገፈ ትንታኔ መስጠት ይሳነዋል። በመጨረሻም የስቃይ አያያዝ ጉዳዮች ልዩ ራፖርተር ወደ ሀገሪቱ አልሄደም። ስሞታዎች የሚደርሱትም አልፎ አልፎ ነው። የኢትዮጵያ ማረሚያ ቤቶች አስተዳደር እስረኞችን የሚይዘው ሰብዕናቸውን ጠብቄ ነው ይላል። የአስተዳደሩን የህዝብ ግንኙነት ጽህፈት ቤት ረዳት ኃላፊ አቶ አዲሱ ጴጥሮስን አነጋግሬያለሁ። ሴራ ማረሚያ ቤቶች የህግ ታራሚዎችን ሰብአዊ መፍታ ክብረ ነው የሚይዘው። ይህንንም እንደ ቀይ መስቀል እና የሰብአዊ መብት ድርጅቶች እየመጡ ይጎበኛቸዋል። እሱንም በየጊዜው ይሰጡናል። እንግዲህ ኮንግረስ የሚሰጡን አስተያየት መሰረት አሁንታ የሆነ ምላሽን እየሰጡን ነው ያለ እንደዚህ አይነት ነገሮች እኛም እንሰማለን። ነገር ግን ይሄ ብዙ ጊዜ ሀሰት የሆኑ መረጃዎች ናቸው። በተለያየ ጊዜም እንደዚህ የሞተን የተባለ ከዚህ በፊት በእናንተ ጣቢያ ተዘግቦ እኛ ማጣራትም አርገን ነበር። ልክ እንደ ማንኛውም ውጭ እንዳለው ህብረተሰብ ሁሉ ይታመማሉ። መጀመሪያ እዛ ባለው ክሊኒክ እና እኛ ሆስፒታል አስፈላጊ የሆነ ህክምና ይደረግላቸዋል። ከሆስፒታላችን አቅም በላይ ሲሆን ደግሞ ሪፈር ተብለው ሕክምና ላይ ያሉ የሚያልፉ ያለፈ አለ። ከዛ ውጭ ግን አብዛኛውን የሚያስቀማው ወጌ ከእውነት የራጠ መረጃዎች ናቸው የሚሉ ባለፉት አራት ወራት ውስጥ ብቻ ሶስት ሰዎች ምርመራ እየተደረገባቸው እንደሞቱ፣ እንደውም አንደኛው ከትናንትና በስቲያ ሦስተኛ ወንጀል ችሎት የቀረበ ታሳሪ እፊቱ ድብደባ ተደርጎበት አንደኛው ሲሞት ማየቱን ተናግሮ ነበረ። እንደዚህ አይነት ሁኔታዎችንስ ትከታተላላችሁ? እኛ እንግዲህ ይሄን ነገሩ እኔ መረጃ የለኝም። ነገር ግን እያንዳንዱን ነገር የሚሆነውን በየጊዜው ክትትል ይደረጋል። ከፍተኛ አመራሩ ሳይቀር ታች ድረስ እየወረዱ ነው፣ በየጊዜው ሱፐርቫይዘር ያደርጉ። ከእነሱም በተጨማሪ የውጭ አካላትም፣ ቅድም እንደነገርኩ፣ ተገቢውን ክትትል ነው የሚያደርጉት። እንግዲህ በህመም የሚሞቱ ይኖራሉ። እሱም አስፈላጊው ሕክምና ከተደረገላቸው በኋላ ነው። ከሆስፒታልም ማስረጃ ፖሊስም በተገቢ ሁኔታ ይከታተላል። ከፖሊስም ማስረጃ ማግኘት ይቻላል። በእኛ በኩል ይሄ ድብደባ ምን የሚባል ነገር እኛም ግራ ነው የሚገባ ነው። ፍርድ ቤትም የጊዜው ለምንጠየቃቸው ጥያቄዎች ተገቢው ምላሽ እየሰጠን ያለ በቂ የሆነ ማስረጃ ጋር ነው የምናቀርበው። እንደዚህ አይነት ክሶች በነገራችን ላይ ከታሳሪዎቹ ብቻ ሳይሆን የሚሰሙት ከሰብአዊ መብቶች ተሟጋቾች ድርጅቶች ይሰማሉ። እንደ ሂውማን ራይትስ ዋች አይነት የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ከፍተኛ ኮሚሽነር ቢሮ ኮሚሽነሩን ራሳቸውን ጨምሮ ይሰማሉ። ከጅምላ ስርዓቶች ጀምሮ በእስር ቤቶች ውስጥ የሚካሄዱ የስቃይ አያያዞች እንዳሉ ነው የሚሰሙት። እነዚህን እንዴት ነው የምታዩት? እናንተ እነዚህን ክሶችና ወንጀላዎች? ይህንን እኮ በአካል ገብቶ እኛ እንደውም ጋዜጠኞችን ገብተው ቢያረጋግጡ ደስ ይለናል። ለማንኛውም ሰዓት ልትመጡ እንደው ከቃል ባለፈ በተግባር ላይ ቢታይ የበለጠ የሚሻለ ነው የሚመስለኝ። መብታቸው ተጠብቆ በአግባቡ ነው የሚያዙት እንጂ በዚህ አይነት ችግር እስካሁን ድረስ እኔ እስከማውቀው ድረስ አጋጥሞ ማያውቅም ይወራል ወሬውን ግን ታሽ ድረስ ወርደን እናያለን። የከፍተኛ አመራሩ ይወርዳል። እውነት ወራተ ነው ብዙ ጊዜ ሆኖ የሚገኘው እንግዲህ። ሰው ለምን አወራችሁ ለምን ተናገራችሁ ማለት አይቻልም። ትልቁ ነገር ግን ተግባር ላይ ያለው ነው መሬት ላይ ያለው ሲታይ እኛ እንግዲህ አግባቡ እንደሚያዙ ነው የማውቀው። ከዓለም አቀፍ ቀይ መስቀል ኮሚቴ በተጨማሪ ጋዜጠኞች፣ ወይም ሌሎች ነጻ አካላት በየጊዜው በጠየቁ ጊዜ በእስር ቤቶች ውስጥ እየገቡ እስረኞችን እራሳቸውን ማነጋገር እንዲችሉ ትፈቅዳላችሁ እንዴ? ፈቀዳለ። እንደውም እኛ በደስታ ነው የምንፈቅደው። ይመጣሉ እንትን ብለን የሚፈልጉትን አማርጠው መጎብኘት ይችላሉ፣ ማየት ይችላሉ። ከዚህ በፊትም ገብተው ብዙ ኮ ዘገባዎች ነው የሰሩ ጋዜጠኞች አሉ። መርማሪዎችና የወህን ቤት አንዳንድ ሰራተኞች ወይም እዛ ያሉ ኃላፊዎች እጅግ አምባገነን ናቸው። እንደውም የመንግስትን ትእዛዝ ሁሉ አይቀበሉም። የብዙ ባለስልጣናትን ትእዛዝ የማይቀበሉ የፍርድ ቤትን ትእዛዝ የማይቀበሉ እንደ ፈለጋቸው የሚኖሩ ካደረጉ በኋላም የሚክዱ ሰዎች ናቸው። ያንን ማድረጋቸውንም የሚሉ ክስቶች አሉ። ይሄን ትሰማላችሁ። ማረሚያ ቤት የሚያስፈጽመው የፍርድ ቤት ውሳኔ ነው። በፍርድ ቤት ውሳኔ መውጣት አይችልም። ከወጣም በህግ እንደሚጠይቅ አውቀዋለን። ስለዚህ የፍርድ ቤትን ትእዛዝ ነው። ወደ እኛ የሚመጡትም በፍርድ ቤት ውሳኔ ነው። አቅምም ስለም በፍርድ ቤት ፍርድ ቤት ይቀርባሉ። የማናቀርብበት ጊዜ ያለ አይመስለኝም። ነገር ግን አልፎ አልፎ የመኪና እጥረት ሊኖር ይችላል በጣም አዲስ አበባ ላይ በርካታ ፍርድ ቤቶች ነው ያሉ። እዛ ሁሉ በሳሱ ላይ ደርስ ይችላል። ይህንንም ፍርድ ቤትን ይቅርታ እየጠየቅ ነው። በሌላ ጊዜ ብመጠበት ሁኔታ አለ ወይም ህክምና ላይ ሊሆኑ ይችላል። በተለያየ ምክንያት ሊሆኑ ይችላል እንጂ ማረሚያ ቤት በፍርድ ቤት ውሳኔዎች የወጣበት ጊዜ የለም። የሚያስፈጽመው የፍርድ ቤትን ውሳኔ ነው። አቶ አዲሱ ጴጥሮስ ለሰጡኝ ማብራሪያ ለጊዜው እጅግ በጣም አመሰግናለሁኝ። ይሄንን ውይይት እንቀጥላለን። እንግዲህ ሌሎችም አካላት ባሉበት እንደዚሁ አስተያየቶን ሀሳቡን ማንሸራሸር እንዲችሉ የመንግስቱንም አቋም መግለጽ እንዲችሉ እድል እከፍታለሁኝ። እንደገና ተመልሼ እመጣለሁኝ። በጣም ጊዜ ሪስጥልኝ። ለዛሬ እኔም አመሰግናለሁ። ይህ በእንዲህ እንዳለ ሁማን ራይትስ ዋች የሚባለው ዓለም አቀፍ የሰብአዊ መብቶች ተሟጋች ቡድን በቅርቡ ባወጣው የ2017 ዓ ም የዓለም የሰብአዊ መብቶች ይዞታ ሪፖርት ውስጥ ኢትዮጵያ ውስጥ አለ የሚለውን ሁኔታ በዘገበበት ክፍሉ የእስር ቤት ሥቃይና በዘፈቀደ መታሰር በሚል ርዕስ የሚከተለውን አስፍሯል። እንዲህ ይነበባል። የኢትዮጵያ የጸጥታ ኃይሎች፣ ሲቪል ለበስ የጸጥታና የደህንነት ኃይሎችን ጨምሮ የፌዴራል ፖሊስ፣ ልዩ ፖሊስና ወታደሮች በሕጋዊና ድብቅ ማቆያ ቤቶች ውስጥ የታሰሩ የፖለቲካ እስረኞች ቃል እንዲሰጡና መረጃ ለማውጣጣት ይገርፏቸዋል፣ አሊያም ያልተገባ አያያዝ ይፈጽሙባቸዋል። በቅርቡ በተካሄደው ሰላማዊ ሰልፍ ተያይዞ ከታሰሩት አብዛኞቹ በእስር ቤቶችና በወታደር ካምፖች ጨምሮ ሥቃይ እንደ ደረሰባቸው ተናግረዋል። በርካታ ሴቶች በእስር ቤት ውስጥ መደፈራቸውን አሊያም የወሲብ ትንኮሳ እንደ ደረሰባቸው ተናግረዋል። እንደዚህ አይነት የመብት ጥሰቶችን በፈጸሙ የጸጥታ ኃይሎች ላይ ምርመራ ስለመካሄዱ ወይም ስለመቀጣታቸው ምንም ፍንጭ የለም። ሙሉውን ሪፖርት ከሁማን ራይትስ ዋች ዌብሳይት ማግኘት ይቻላል። የስቃይ አያያዝ ሰለባዎችና ከስቃይ አያያዝ የተረፉ ሰዎችን ጉዳዮች የሚከታተለውና የሚሟገተውም ሰርቫይቨርስ ኦፍ ቶርቸር ኢንተርናሽናል፣ ሌሎችም ዓለም አቀፍና የሀገር ውስጥ አካላት የሚሏቸውን ይዤ በሌላ ዝግጅት እመለሳለሁ። ለአሜሪካ ድምፅ ሰሎሞን አባተ ነኝ ዋሽንግተን